ባለብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። የሰኞው ምሽት ሰኔ 28 2021 ዓ ም የጋቢና ቪኦኤ ስርጭት ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ኮቪድ-19 እና የጸጥታ ችግር ባልተለመደ ሁኔታ የከፍተኛ ትምህርት ተቋማትን የስራ ዘመን አዛንፈዋል። ያው በክረምት ሌላ ጊዜ ቤትሽ ነበር የምትቀመጭ ወይ ዘመድ ጋ ምናምን ራሽን ነበር የምታዝናኝ። አሁን ደግሞ ሬጉላር ክላስ ነው እየቀጠልን ያለው ትንሽ እንትን ይላል። እረፍት ግን ስለበዛብን ሁላኛ ያረስተናል። እንዲህ ደግሞ ካልሆነ ልንዘልቁ አንችልም። ከቨር ያለፍናቸውን ቶፒኮች እንትን መጨረስ አንችልም። በዚህ ዙሪያ ዘገባ አለን በሌላ በኩል በሰሜኑ በኢትዮጵያ በትግራይ ክልል ያለውን ውዝግብ በተመለከተም በአብይ ርዕስ ዘገባዎችን አጠናቅረናል በሌላ ዘገባ ደግሞ በአዲስ አበባ መስተዳደር ከ42 ሚሊዮን ብር በላይ በሆነ ወጪ የገዛቸውን የግብርና ግብአቶችና ትራክተሮች ከሰሞኑ ለከተማው አርሶ አደሮች በስጦታ አበርክቷል በሱም ዙሪያ ጥንቅር ይዘናል ስፖርትና ሙዚቃም ይኖረናል አብራችሁ እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ አስጠናቀ ፈቃዶችና ዘጋቢዎች ጋር በመሆን ነው። አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ይጠብቃችኋል። አመሰግናለሁ ኤደን። ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባትን በተመለከተ በዲሞክራትና ሪፐብሊካን የፖለቲካ ፓርቲ ደጋፊዎች ዘንድ ሰፊ አስደንጋጭ ልዩነት እንዳለ በቅርቡ የተሰበሰበ የህዝብ አስተያየት አሳይቷል። ዋሽንግተን ፖስት እና ኤቢሲ ኒውስ የተሰኙት ታዋቂ የዜና አገልግሎቶች ያሰባሰቡት የህዝብ አስተያየት 86 በመቶ የሚሆኑት ዲሞክራቶች ቢያንስ አንድ የኮቪድ-19 ክትባት የወሰዱ ሲሆን፣ በአንጻሩ በሪፐብሊካኑ ዘንድ የተከተቡት 45 በመቶ ብቻ መሆናቸው ተጠቁሟል። ከዚህ በተጨማሪ 6 በመቶ የሚሆኑት ዲሞክራቶች ማስተባቱን ውድቅ ሊያደርጉ እንደሚችሉ የታየ ሲሆን፣ በአንጻሩ ከሪፐብሊካኑ መካከል 47 በመቶ ላይከተቡ እንደሚችሉ ተመልክተዋል። ከህዝብ የተገኘው ድምፅ ካልተከተቡት አሜሪካውያን መካከል 60 በመቶ ሀገራቸው የኮቪድ-19 ዴልታ ዝርያን አደጋ አጋናለች ብለው ያምናሉ። 18 በመቶ ብቻ የሀገሪቱ መንግስት የቫይረሱን አደጋ በተገቢው ሁኔታ ይፋ አድርገዋል ብለው ያምናሉ። በአንጻሩ ከተከተቡ አሜሪካውያን መካከል 64 በመቶ መንግስት አዲሱ ዝርያ የደቀነውን አደጋ በትክክለኛው ሁኔታ አብራርተዋል ብለው ያምናሉ። ጃፓን ቅዳሜ ዕለት የመሬት መንሸራተት አደጋን ካስተናገደች በኋላ የአደጋ ጊዜ ሰራተኞቿ በተናደው መሬት ውስጥ የተቀበሩ ሰዎችን ለማውጣት ቁፋሮ ቀጥለዋል። አደጋው የተፈጥሮ ፍል ውሃ ባለቤት በሆነችው የመዝናኛቱ ከተማ አታሚ የሚገኙ 130 ገደማ ቤቶችና ህንፃዎች አውድሟል። ከተማዋ ከሀገሪቱ መናገሻ ቶኪዮ በደቡብ ምዕራብ አቅጣጫ 90 ኪሎ ሜትር ላይ የምትገኝ ናት። በጥቂቱ ሶስት ሰዎች እንደ ሞቱ የተረጋገጠ ሲሆን፣ ወደ 80 የሚጠጉ ደግሞ የገቡበት አልታወቀም። የቅዳሜ ዕለቱ የመሬት መንሸራተት የተቀሰቀሰው ለቀናት ሳያቋርጥ የጣለውን ከባድ ዝናብ ተከትሎ እንደሆነ ተነግረዋል። ይህ አደጋ የተሰማው ሀገሪቱ የምታዘጋጀው የኮቪድ-19 ቫይረስ ስርጭት ያጠላበት ኦሎምፒክ ሊጀመር የቀናት ዕድሜ በቀሩበት በአሁኑ ወቅት ነው። ሁለት ቻይናውያን የጠፈር ተመራማሪዎች ከሀገሪቱ አዲስ ምህዋራዊ ጣቢያ በመውጣት ለመጀመሪያ ጊዜ የህዋ ላይ እንቅስቃሴ በማድረግ 15 ሜትር ርዝማን ያለውን የጣቢያውን የሮቦት ክንድ ገጣጥመዋል። ሊዮ ቦሚንግ እና ታንግ ሆንጎበው ከህዋ ላይ ክፍላቸው ሲወጡ ምድሪቱም ከስራቸው ተንሰራፍታ በሀገሪቱ መንግሥታዊ ቴሌቪዥን ላይ ታይተዋል። ሶስተኛው ተመራማሪ ኒ ሃይሼንግ በክፍላቸው ውስጥ ቆይተዋል። ተመራማሪዎች በቻይና ምህዋራዊ ጣቢያ ላይ ለሶስት ወራት የሚቆይ ስራ ለማከናወን ከጠፍር የደረሱት በአውሮፓውያኑ አቆጣጠር ሰኔ 17 ነው። ቻይና በግንቦት ወር የቅኝት ሮቦቷን ማርስ ላይ አሳርፋለች። የአሁኑ ተልእኮው የቻይና ኮሚኒስት ፓርቲ ከተመሰረተበት መቶኛ ዓመት ክብረ በዓል ጋር ተገጣጥመዋል። እሁድ ዕለት ሦስቱ ተመራማሪዎች የተቀረውን ጣቢያ ለመገንባት የሚያግዘውን የሮቦት ክንድ መገጣጠም ስራ እያጠናቀቁ እንደሆነ የሀገሪቱ የመንግስት ዜና አገልግሎት ተናግረዋል። ተመራማሪዎች ያጠለቁት የጠፍር ልብስ አስፈላጊ ከሆነ እስከ ስድስት ሰዓታት ድረስ ስራቸውን በህዋው ዓለም ላይ እንዲያከናውኑ ይረዳቸዋል። የቻይና የጠፈር ምርምር ተቋም እስከ ቀጣይ ዓመት መጨረሻ ድረስ 11 በረራዎችን ለማድረግና ሰባቱን በሚመዝነው የጠፈር ጣቢያ ላይ ሁለት ተጨማሪ የመገጣጠም ስራዎችን ለመስራት አቅደዋል። ቻይና ሼንዘው ሰባት ብላ ሰየመችው በ2008 የጎርጎሳውያኑ ዘመን ወደ ጠፈር በረራ ያደረገ መንኮራኩር ሲኖራት ዛይ ዚጋንግ የተባሉ ተመራማሪዋ በሀገሪቱ ታሪክ ለመጀመሪያ ጊዜ ጠፈርን ረግጠዋል። ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። ጋቢና ቪኦኤ ወጣቶች ላይ ያተኮረ ከአሜሪካ ድምፅ የሚዘጋጅ መርሃ ግብር ነው። የምሽቱ አስተናጋጃችሁ ኤደን ገረሞኔኝ። አሁን ለምሽቱ ወደ ያዝናቸው አብይ ርዕሶች እንሻገር። በሰሜናዊ ኢትዮጵያ በትግራይ ክልል ለስምንት ወራት ያህል ሲካሄድ ከቆየው ጦርነት በኋላ ባለፈው ሳምንት መጀመሪያ ላይ የኢትዮጵያ መንግስት የተናጠል የተኩስ አቁም አውጆ ሰራዊቱን ከትግራይ ክልል አስወጥቷል። በሌላ በኩል ዓለም አቀፍ ተቋማት የረድኤት አገልግሎትን ወደ ክልሉ ለማድረስ መቸገራቸውን እየገለጹ ነው። የማርጋሪት በሽርን ዘገባ ቀጥ እያቀርብላችኋለሁ። ዓለም አቀፉ የቀይ መስቀል በትላንትናው ዕለት ወደ ትግራይ የሚወስደው ዋነኛው የተከዜ መንገድ መጎዳቱን አስታውቋል። ድርጅቱ በትዊተር ገጹ ላይ ተከዜ ማለት ትግራይን መጋቢ የሆነ ዋና አውራ ጎዳና ነው፣ ነገር ግን ፈርሷል ብሏል። አያይዞም ይሄ ማለት በዚህ የግጭት ወቅት የሚደረጉ የእርዳታ ጥረቶችን የሚያደናቅፍ ነውም ብሏል። ድርጅቱ በተጨማሪም በትዊተር ገጹ ላይ ወደ ክልሉ ለማለፍ ነጻ የሆነና ያልተገደበ ፍቃድ ያስፈልጋል ሲልም አስታውቋል። የተባበሩት መንግስታት ቃል አቀባይ የተከዜ ድልድይ መፍረስን እንደሚያውቁ ገልጸው ነገር ግን በጉዳዩ ላይ የተረጋገጠ መረጃ የለኝም ብለዋል። አያይዘውም የትግራይ ህዝብን ለመድረስ እየሞከርን ነው። ተቃውሞቻችን ህዝቡን እንዲረዱ ለማድረግም እየጣርን ነው። ነገር ግን የድልድዩ መሰበር ከተረጋገጠ ይሄ ወደ ክልሉ ለመግባት የምናደርገውን ጥረት ያጓትተዋል ብለዋል። በትግራይ ስድስት ሚሊዮን የሚሆን ህዝብ የሚኖር ሲሆን ከዛ ውስጥ አምስት ሚሊዮኑ የአስቸኳይ ጊዜ የምግብ እርዳታ እንሻሉ። የዩናይትድ ስቴትስ ዋና ተቋም የሆነው ዩኤስኤድ ባለስልጣን ሳራ ቻርለስ ለዩናይትድ ስቴትስ የህግ አውጪዎች ወደ አንድ ሚሊዮን የሚጠጋ ህዝብ ረሃብ ተጋርጦበታል እርዳታችን ከፍ ማለት አለበት ሲሉ አሳስበዋል። የተባበሩት መንግስታት ቃል አቀባይ ማክሰኞ እለት በትግራይ ነገሮች ሁሉ አስኪና የማይጨበጡ ሆነዋል ያሉ ሲሆን በዋና ዋና ከተሞች መቀሌ፣ አድግራት፣ አድዋ፣ አክሱም እና ሺሬ መረጋጋት ቢኖርም በደቡባዊና በሰሜናዊ ምዕራብ የትግራይ ዞኖች ግን ያልተረጋገጡ ግጭቶች አሉ አሉ ብለዋል። ቃል አቀባይ ኤሪ ካኔኮ አክሎም ኤሌክትሪክና መገናኛ አሁንም ድረስ ተቋርጧል፣ ሲሉ አስታውቋል። በሌላ በኩል በዚህ በዋሽንግተን በውድሮ ዊልሰን ዓለም አቀፍ ማዕከል አጥኚና የፖለቲካ ተመራማሪ የሆኑት ማሪና ኦታዌ የተናጥል የተኩስ አቁሙ ግጭቱን ያቆማል ብለው እንደማያምኑ ተናግረዋል። የተባበሩት መንግስታት የጸጥታው ምክር ቤት በትግራይ ክልል ያለውን ሁኔታ በተመለከተ ዛሬ ከሰዓት እንደሚወያይ ይጠበቃል። የወቅቱ የጸጥታ ምክር ቤት ፕሬዝዳንትነትን የያዙት አምባሳደር ኒኮላስ ዴቪየር በትላንትናው እለት በእርግጠኝነት ስብሰባው ይኖራል ብለዋል። በሌላ በኩል የተከዜ ድልድይን በተመለከተ የኢትዮጵያ የአስቸኳይ ጊዜ አዋጅ ማጣሪያ የፌስቡክ ገጽ መግለጫ ያወጣ ሲሆን በመግለጫውም ላይ የትግራይ አርሶ አደሮች የመኸር ግብርና እንዲያከናውኑ ለመደገፍ የወጣው የሰብአዊ የተኩስ አቁም ስምምነቱን ውድቅ ያደረገው ሕወሓት ሆነ ብሎ ወደ ክልሉ የሚወስደውን የእርዳታ መስመር ለመገደብ የተከዜ ድልድይን አፍርሷል ሲል አስታውቋል። አድማጮች እንግዲህ የተባበሩት መንግስታት የጸጥታው ምክር ቤት በኢትዮጵያ ጉዳይ አርብ ዕለት ውይይት አድርጓል። ከዚሁ ርዕስ ሳንወጣ በትላንትናው ዕለት በአሁን ሰዓት ትግራይን እያስተዳደረ የሚገኘው የትግራይ መንግስት ሰባት ነጥቦችን ያዘለ የተኩስ አቁም የድርድር ነጥቦችን አውጥቷል። በመቀሌ የሚገኘው ዘጋቢያችን እሱን ተከትሎ ዘገባ አለው። በህወሀት የሚመራ የትግራይ ክልል መንግስት በተኩስ አቁም ስምምነት አስመልክቶ ባወጣው የጽሁፍ መግለጫ ችግሮች በሰላማዊ መንገድ መፍታት በመርህ ደረጃ እንደሚቀበል በመግለጽ በአሁኑ ጊዜ በትግራይ ቀውስ ጉዳይ ተኩስ ለማቆም ግን ቅድመ ሁኔታዎችን አስቀምጧል። መግለጫው የኢትዮጵያ መከላከያ ሰራዊት ከትግራይ የወጣው በኃይል ተመቶ እንጂ ለአርሶ አደር አስቦ አይደለም ብሏል። ተኩስ ለማቆም ሰባት ቅድመ ሁኔታዎች ያስቀመጠው መግለጫ ከትግራይ የኤርትራና የአማራ ኃይሎች ከጦርነት በፊት ወደ ነበሩበት ቦታ በአስቸኳይ እንዲመለሱ እንዲሁም በኢትዮጵያ ውስጥ የኤርትራ የጸጥታ አካላት አሉ፣ እነሱም እንዲወጡ ብሎ ከትግራይ ጋር በተያያዘ ደግሞ ከኤርትራ ጋር የሚደረግ ውይይት በክልሉ መንግስት ብቻ እልባት ሲያገኝ ነው ብሏል መግለጫው። በትግራይ ላይ የተፈጸመ የጦር ወንጀል በመግለጫው አገላለጽ የዘር ማጽዳት የተሳተፉ ያላቸውን የኢትዮጵያና ኤርትራ መሪዎች እንዲሁም ሌሎች አካላት የተባበሩት መንግስታት በሚያቋቁመው አካል ተጣርተው በዓለም አቀፍ ደረጃ ተጠያቂ ከሆኑ ነው ብሏል ተደርጓል የሰብአዊ እርዳታ በሁሉም የማጓጓዣ አማራጭ ለህዝብ መድረስ ሲችል፣ እንዲሁም የተፈናቀሉ ዜጎች ወደ ነበሩበት ሲመለሱና ለደረሰባቸው ጉዳት ደግሞ ካሳ ከተሰጣቸው ነው ሲል መግለጫው አትቷል። ህዝባዊ አገልግሎቶች መብራት፣ ቴሌኮሚኒኬሽን፣ ባንክ፣ የአውሮፕላን በረራ፣ ትምህርት፣ ህክምናና ንግድ ወደ ህዝቡ ያለማቋረጥ ከደረሰ፣ እንዲሁም አለም አቀፍ በረራ ከክልሉ የአውሮፕላን ማረፊያዎች የሚጀመር ከሆነ ነው ብሏል መግለጫው መግለጫው የክልሉ የ2013 ዓ ድርጅትም ቀጥታ በህዝብ ለተመረጠ መንግስት ገቢ እንዲደረግ ያለ ሲሆን ማንኛውም የፌዴራል መንግስት የጸጥታ አካልም ወደ ትግራይ እንዳይገባ ከተደረገ ነው ሲል ነው የገለጸው። ከመስከረም 25 በኋላ ደግሞ የወጡ ህጎች ህጋዊነት የላቸውም ያለው ይህ መግለጫም ትግራይን የሚመለከቱ የወጡ ህጎች ሲሰረዙ፣ እንዲሁም የክልሉ ተወላጆችና ሌሎች ኢትዮጵያውያን የፖለቲካ እስረኞች ያላቸውን ከተፈቱ ነው ሲል አስታውቋል። እነዚህ ዝርዝሮች የሚከታተል በተባበሩት መንግስታት የተቋቋመ አካል ሲኖር ነው በህወሓት የሚመራ የትግራይ ክልል መንግስት ተኩስ የማቆመው ሲል በመግለጫው አስታውቋል። አብዛኛው የክልሉ አካባቢም በቁጥጥሩ ስር መሆናቸው በመግለጽ ወደ ክልሉ የሰብአዊ እርዳታ ተቋማትና መገናኛ ብዙኃን በነጻነት ገብተውም ሊንቀሳቀሱ ይችላሉ ሲል ገልጿል። ለአሜሪካ ድምጽ ሙልጊታ ጽብሃ መቀለብ መጋቢያችን ሙልጌታ አጽብሃን እናመሰግናለን። ኮቪድ-19 እና ሀገራዊ አለመረጋጋት ተደማምረው ለወትሮ መስከረም ላይ ይጀመር የነበረው የ2013 የትምህርት ዘመን በትምህርት ማገባደጃ ላይ ሊጀመር ተገዷል። ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች አዲስ ገብ ተማሪዎችን ክረምት ላይ እየተቀበሉ ይገኛሉ። የዩኒቨርሲቲ ሕይወትና የትምህርት መጀመርን በክረምት ምን አይነት ስሜት አለው በሚል አስቴር ምስጋናው በባህር ዳር ዩኒቨርሲቲ የሚገኙ ወጣቶችን አነጋግራለች። ቀጥሎ ይቀርባል። ከባለፈው አመት ጀምሮ በኮቪድም በሀገራዊ አለመረጋጋትም የመማር ማስተማሩ ሂደት ሲስተጓጎል ቆይቷል። እናም ሲውል ሲያድር ሲጓተት የነበረው የ2012 የትምህርት ዘመን ሀገር አቀፍ ብሔራዊ ፈተና ዘንድሮ ተሰጥቷል። በብዙ ጫናዎች ያለፈው አመትም የትምህርት መዝጊያ ወር የትምህርት መጀመሪያ ሆኗል። ያልተለመደ የዩኒቨርሲቲ መግቢያ ወር እና የተማሪዎች ስሜት ምን ይመስላል በማለት ወደ ባህር ዳር ዩኒቨርሲቲ አቅንቼ ነበር። ባህር ዳር ዩኒቨርሲቲ ይባብ ካምፓስ ግቢ ውስጥ ነው ያገኘኋችሁ። እና እስኪ እንተዋወቅ። በመጀመሪያ ከየት ነው የመጣኸው? ሙሉ ስምህ? ሙሉ አለም እባላለሁ። ከክብረ መንግስት ከክብረ መንግስት ክብረ መንግስት ት ኦሮሚያ ክልል፣ ኦሮሚያ ክልል። ቅዱስ እባላለሁ ከአዲስ አበባ። አብርሃም እባላለሁ ከጅጅጋ ከጅጅጋ ከተለያዩ የኢትዮጵያ ክልሎች ናቸው የመጣችሁ። ጥሩ አጋጣሚ ነው። እንኳን ደህና መጣችሁ። እስኪ ከአንተ ልጀምር ና እንዴት ነው አቀባበሉ? ወደ ክልሉ ስትመጣስ መጣስ ምን አይነት ስሜት ተሰማ? አቀባበሉ ያው አሪፍ ነው በወደዚህ በመምጣት ደግሞ ደስ ብሎ አቀባበሉ ስትል ነበር። ተማሪዎች ያደረጉ በሽድልላችሁ የተለየ አቀባበል ነበር። የመጉላላት ምናምን እንዳይኖር እገዛ ምናምን አድርገውልን ነበር። እኔ ለእኔ አሪፍ ነበሩ። ከሻንጤን ይዘውልኝ ከዶርም እንዳልጉላላ ሬጅስትሬሽኑን፣ ሽንት ቤቱን፣ ዶርሞቼን የወሰዱኝ ምናምን ሁሉንም እንትን ያሉ ሲኒየሮች ናቸው፣ ከእኔ በላይ ያሉት። እንግዲህ እንዳየኋችሁ ከተለያየ ቦታ ነው የመጣችሁ፣ ጅጅጋ፣ ከአዲስ አበባ፣ ከኦሮሚያ ግን አሁን በጣም የረዥም ጊዜ ጓደኛል፣ የምትመስሉት እሳሳ ቃላችሁ ቤተክርስቲያን ነው። እንዲሁም አሁን እየሄዳችሁ ነው ያገኘኋቸው፣ እና ይህን ጓደኝነት የመሰረታችሁት ግቢ ከገባችሁ ነው። ያው ለመልመድ ግድ ይላል ና የምታውቀው ሰው አታገኝም። የዶርም ልጆችን ነው በቃ እንትን የምትዩ አንድ ዶርም ናችሁ። ሶስታችን አንድ ዶርም ነን በዛን የተዋወቅ ነው። እንደው ካለው ወቅታዊ ሁኔታ ጋር እንደገና ደግሞ ለመጀመሪያ ጊዜ ነው አንተ ከቤተሰብ ተነጥለህ ወደ ሌላ ክልል የምትወጣው ና። እንደው አገርህን ከተማህን ለቀህ ስትመጣ መጣ ምን አይነት ስሜት ተሰማ? አዎ፣ ይከፋል። ነገር ይለያል። የተለየ ነገር ነው። እንደ በፊቱ አይሆንም። ብቻሽን ማንንም እንትን የሚቆጣጠርሽ የለም። ራስሽን በራስሽ ነው የምትቆጣጠሪውና ያው ራሴን እንትን ለማለት ተዘጋጅቻለሁ። ከቤት እንድርቅ የማይፈልጉም ነበር። በራሴ ነው እዚህ ጥሩ ነገር አገኛለሁ ብዬ ነው የመጣሁት። እንግዲህ እስቲ እናየዋለን ነው። ግን አንተ አቋርጠህ አንድ ሺ ምናምን አንድ ሺ ኪሎ ሜትር እንደዛ ገደማ ነው ይሆናል። እሺ እንዴት ነበር ጉዞ? ብዙ አሪፍ ነው። አዎ እንደ ጠበቅ ነው አይደለም። አሪፍ ነው ወይ ቦታው? የሰላም ሁኔታ አሪፍ ነበር ስንመጣ። ያው እኔ ብዙም ደስ አላለኝም፣ ግን ያው ግዴታ ስለሆነ አገሩም ምናምን ተስማሚ ነው። ሰውም ይሄን ያህል የሚከብድ ስላልሆነ ብዙም ይሄን ያህል አልከበድም። ያልተለመደ ነገር ነው የሆነው። ይሄ ወቅት ትምህርት ተዘግቶ መውጫ ነው የነበረው። አዲስ ፕሮግራም መወጥቶ ነው አዲስ ገቢ ተማሪ የሆናችሁ እንደ በዚህ ላይ ምን አይነት ስሜት ተሰማች ያው በክረምት ሌላ ጊዜ ቤትሽ ነበር የምትቀመጭ ወይ ዘመድ ጋ ምናምን ራሽን ነበር የምታዝናኝ አሁን ደግሞ ሬጉላር ክላስ ነው እየቀጠልን ያለው ትንሽ እንትን ይላል። እረፍት ግን ስለበዛብን ሁላኛ ያረስተናል። እንዲህ ደግሞ ካልሆነ ልንዘልቁ አንችልም፣ ከቨር ያለፍናቸውን ቶፒኮች መጨረስ አንችልም። ሌሎች ተማሪዎችም ደግሞ ከኛ በታች ያሉ አሉ። እነሱ ስለማይመጡ ስለሚመጡ ግቢውንም ለእነሱ እንትን ማለት አለብን እና ከነሱ ጋር ያለን ጋፓ አንድ አመት ነው። አሁን ያሁን የሶስት ወርና የአራት ወር ሆናል ጋፓችን ሉ እሱን ለማስፋት ግድ ይላል። ክረምት መማር ደግሞ እናንተ ከትምህርት በጣም ረዥም ረጅም ጊዜ ነው የራቃችሁ። ብዙ ሰው የኛ ደግሞ ብዙ ነገር ተደራረበ። ፈተና ሲባል ኮሮና ሲባለ የካምፓሱን ነገር ብዙ ነገር ሆኖ ብናል። እኛ ከሌሎቹ እንደውም ጫና ያለው እኛ ላይ ነበር። ያው መጉላላት ምናምን ደርሶብን መግባት ካለብን ወደ አስር ወር ምናምን ዘግይተን አስራ አንድ ወር ዘግይተን ነበረ የገባ ነው። እና በቃ እንደምን ለምዶ ተስፋ እናደርጋለን። እስከ ጅጅጋ ያው በእርግጠኛ በጣም ነው እንትን ያሉ ትምህርት ሚኒስትር በጣም ነው የተጫወተብን። ከሚበላው በላይ በጣም ነው የተጉላላ ነው። እና ባለው ሂደት በጣም ደስተኛል ነበርኩም ግን ያው እንግዲህ የሚፈጥረውን መካኒዝም ተጠቅሞ ያለፍናቸውን ያለፉን ቶፒኮች ማንሸፍኖ ያው የተሻለ ውጤትና አሁን ለሚመጡት ደግሞ ቶሎ ቦታ እንድንለቅ እንዲያመቻ ይችላል። በትምህርት አሰጣቱ ላይ አቀባበል ላይ በተለይ ችግር ይፈጥራል ብላችሁ ታስባላችሁ? እሱ ሳይሆን ክረምት መግባታችን ሳይሆን ችግር የሚፈጥ ነው ከብዙ ጊዜ ከትምህርት መራቃችን ሊፈጥር ይችላል። እሱን ደግሞ የምናስተካክለው ሜቢስ ያለውን ኮርስ እስካሁን አልጀመርንም፣ ያለውን ኮንሶ ኮርሶች አይተን ምናምን እሱ እናያለን። አጭር ጊዜ ስላለን ያው የአንድ አመት ትምህርት በአራት በአምስት ወር ምናምን መሆኑ ያው በጣም ተጽዕኖ ይፈጥርብናል እና እንደዛም ሆኖ ብዙ ማንማራቸው ነገሮች ሊኖሩ ይችላሉ። እንደ ኖርማል ማለት ኖርማል ክላስ ላይሆን ይችላል እና ያ ተጽዕኖ በጣም ያደርጋል። እሱ የታወቀ ነገር ነው። የአመቱን ትምህርት በአራት ወር ለመጨረስ በሚደረገው ግብግብ እናንተ ጋር በጣም ብዙ ጫናዎች ሊኖሩ ይችላሉ። ተዘጋጅታችኋል? ያው እሱ ዝግጁ ተዘጋጅተን ነው። ያንን ሁሉ ኪሎ ሜትር አቋርጠን የመጣ አሁን የሚሰጡን ኮርሶች አሉ። ቢያንስ ያለን ጊዜም ጠባብ ነው፣ ደግሞ የደረሰብን ብዙ ማናቃቸው እንትን አሉ። እዚያ ውስጥ የተወሰኑ ቻፕተሮች አሉ ማናቃቸው እነሱኛ ሊከብድ ስለሚችል የተወሰኑ ፊልዶችን ወይ ትምህርቶችን ቢቀንሱልን አሪፍ ነው ብዬ እንትን እላለሁ። ቢሆን ቢስተካከል የምትሉት ነገር ምንድን ነው? የአመቱን በአምስት ወር ማለት ከባድ ነው አደለ የሌላም ደግሞ የአስራ ሁለት ና ናምን ያልጨረስነውም አለ ሙሉ ሙሉ እንትን አልተፈተንም፣ ገና የሱም ሊኖር ስለሚችል ትንሽ እሱን ግንዛቤ ውስጥ ያስገቡልን እንላለን። እንግዲህ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም የትምህርት ዘመን እንዲሆንላችሁ መልካም የትምህርት ቆይታ ዘመን እንኳን ልንለው አንችልም፣ አምስት ወር ነው ቆይታ ነው እስ እንዲሆንላችሁ እመኛለሁ። አመሰግናለሁ። ማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቬን ነው። አስቴር ምስጋናውና ወጣቶቹን እናመሰግናለን ከጋቢና ቪኦኤ ጋር ለነበራቸው ቆይታ። የአዲስ አበባ መስተዳደር ከ42 ሚሊዮን ብር በላይ በሆነ ወጪ የገዛቸውን የግብርና ግብዓቶችና ትራክተሮች ባለፈው ሳምንት ለከተማው አርሶ አደሮች በስጦታ መልክ አበርክቷል። አዲስ አበባ ከ27 ሺ በላይ የተመዘገቡ አርሶ አደሮች እንዳሏትም የከተማዋ ግብርናና አርሶ አደሮች ኮሚሽን በእለቱ ገልጿል። አንዳንዶቹ ተጠቃሚዎች ለአሜሪካ ድምጽ ሲናገሩ አርሶ አደሮች ከአዲስ አበባ ከተማ እየተገፉ ነው የኖሩት ብለዋል። ዘጋቢያችን ፀሀይ ዳምጠው በእለቱ በቦታው ተገኝታ ዘገባውን ተከታትላለች። ተከታዩን እናዳምጥ። ወጣት አርሶ አደርና የአርሶ አደር ልጅ ተመዝገን ተሾመ እንደሚለው ከዚህ ቀደም አዲስ አበባ ውስጥ የከተማ ግብርና እንጂ በሰፊው አርሶ ለገበያ ምርቱን የሚያቀርብ አርሶ አደር አላት ብሎ የሚያስብ አልነበርም ይላል። ወጣቱ የግብርና ግብዓቶችን ለመፈለግ ወደ ዱከምና ገላን ከተሞች መሄድ አለብን ካለ በኋላ አሁን በምን አይነት ሁኔታ ውስጥ እንደሚገኙ አብራርቷል። ከዚህም በፊት የነበረው የአስዋደር አኗኗር አዲስ አበባ ውስጥ የሚኖር አስዋደር የለም የሚል ነበረ። ከዚህም የነበረው መንግስት አገዛዝ ማለት ነው እና እርሻችን እንኳን በምናርስበት ሰት ምንም አይነት ድጋፍ አይደረግልንም ነበረ። ምርጥ ዘርም መዳበሪያም ለመግዛት ኦሮሚያ ክልል ሄደን ነው ከአዋሳኝ ሄደን ነበረ የምንወስደው፣ ጎረቤት ክልሎች ሄደን ማለት ነው። ከዛ ከነሱ ጋር በመሆን መዳበሪያችን ከዛ ነበር የምንገዛ። በጣም እንግልት ነበረብን። አሁን ግን ይሄ መንግስት ከመጣ ወዲህ አስዋደርን ደግፈን ከያዝ ይሄ አስዋደር ለዚህ ከተማ ወሳኝ ሚና የሚጫወት ነው የዚህ ከተማ የምግብ ዋስትና አስተዳደር ነው በሚል አንድም መሬት ጾም ማደር የለበትም በሚል አስተዳደሩን በከተማ ግብርና ባለሙያዎች እየተደገፈ አስተዳደሩ እርሻውን በአግባቡ እንዲያርስ ወደ ዘመናዊ እንዲቀየር እያደረጉ ነው። ከዛ ውጪ የተለያየ ድጋፍ እየተደረገልን ነው። መዳበሪያም ምርጥ ዘርም አምጥቶ እየደገፉን ነው። ዛሬ ትራክተር መጥቷል። በትራክተር እያረስን ነው። ቀጣይ ግን ይስተካከልልናል ብለን ተስፋ የምናደርገው የመንገድ ጉዳይና የመብራት ጉዳይ ለአስተዳደሩ ቢፈታ ትልቅ ነገር ነው። ይሄ መልክቴ ነው ማስተላልፎ። መብራት የለንም እንዳስተዳደር፣ መንገድም ውስጥ ለውስጥ የለንም። ያው አስቸጋሪ ነው፣ ጭቃ ነው፣ ክረምት ላይ እንቸገራለን። ይሄ ከተስተካከለ፣ መብራትና መንገድ ቢሰራልን ትልቅ ነገር ነው። ምክንያቱም በከተማ ግብርና ተደራጅተን መስራት እንፈልጋለን። ከብቶች ማደለም እንፈልጋለን። የወተት ላም መስራት እንፈልጋለን ግን የውሃ ችግር አለብን። ምክንያቱም ውሃ ለመጠጥ ለራሳችንም እንቸገራለን። ውሃ ቢኖርና ማብራት ቢኖር በከተማ ግብርና ትልቅ ስራ መስራት እንችላለን። ባለሀብት አርሶ አደር ለመሆን ምን የሚገድብንም የለንም። ተስፋም አለን እንሆናለን ብለን ወይዘሮ መሰረት ደዩ አቃቂ ቃሊቲ ክፍለ ከተማ ውስጥ የሚኖሩ ግንባር ቀደም አርሶ አደር ናቸው። የዘጠኝ ልጆች እናት መሆናቸውን የተናገሩት ወይዘሮ መሰረት ጤፍ፣ ሽምብራ፣ ምስርና ስንዴን በሰፊው ያመርታሉ። ከአስር ሄክታር በላይ የእርሻ ማሳ እንዳላቸውም ገልጸዋል። ከዚህ ቀደም እንደ አዲስ አበባ ከተማ መስተዳደር ነዋሪም ታይተን አናውቅም፣ በከተማዋ አርሶ አደሮች የተረሱ ነበሩ ሲሉ ይናገራሉ። በፊት እኔ ምንም ያየውን ነገር የለም። ኮታ ክፈሉ እያሉ ገበሬ እያባሳጩ ነው። አሁን ደግሞ ብዙ አለም ነው። አሁን ያየናል። ከድሮ አሁን በጣም በጣም የተሻለ እኔ በጣም ደስ ብሎኛል። በፊት ሴት ወጦ አደባባይ አንቆምም፣ አንድ ነገር ከቤት አንወጣም። አሁን ልጆቻችን በደስታ እናስተምራለን የተማረ ውጤት ያገኘውን እናስመርቃለን በደስታ ምንም ችግር የለብንም። እኚህ እናትና አምስት ሴት አርሶ አደሮች ለሌሎች አርአያ በመሆናቸው ከከተማዋ መስተዳደር አንዳንድ ጄኔሬተር በስጦታ ተበርክቶላቸዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ በአስተላለፉት መልእክት ምግባችን ከደጃችን የሚለውን መሪ በመከተል የምግብ ዋስትናን ማረጋገጥ አለባችሁ ሲሉ ተናግረዋል። ሁልጊዜ ምግብ እጥረት ሀገራችን ላይ ተፈጥሮ የምን ለምን ህዝቦች ተደርገን የተሳልንበት ስዕል ከኛ ጋር መቀጠል የለበትም እያልን ለአእምሯችን እየነገርን ነው መስራት ያለብን። እንደዛ ስንሰራ ነው የምንለወጠው። እንደዛ ስንሰራ ነው የኑሮ ውድነት የሚቀረፈው። እንደዛ ስንሰራ ነው በእያንዳንዳችን ህይወት ውስጥ ለውጥ የሚመጣው። ሀገራችንም የምትበለጽገው፣ አዲስ አበባ ደግሞ የብልጽግናችን ተምሳሌት የምትሆነው በነዋሪዎቿ በህዝቦቿ ትጋት ነው። ስለዚህ ሁሉም በየዘርፉ መትጋት ይገባዋል። የከተማ መስተዳደሩ አርሶ አደሮችን በማቀፍ አስፈላጊውን ድጋፍ ያደርጋል ብለዋል ምክትል ከንቲባዋ። የአዲስ አበባ ከተማ አርሶ አደሮችና የከተማ ግብርና ኮሚሽን ኮሚሽነር መኮንን ለእንጂሶ በበኩላቸው ከዚህ ቀደም አርሶ አደሮች ለልማት እያሉ ማፈናቀል እንጂ ማደራጀት፣ የእርሻ መሬታቸውን አርሰው እንዲጠቀሙ አይደረጉም ነበር ካሉ በኋላ ይህ ኮሚሽን ከተቋቋመ ወዲህ ያለውን ሁኔታ አብራርተዋል። አርሶ አደሮቹ በጣም ተጎድተዋል። በከተማ መስፋፋት ምክንያት ማንኛውም ሰው መጥቶ እንዲሁም ደላሎች አርሶ አደሮችን እያታለሉ ከመሬታቸው ሲያፈናቅሏቸው ነበር። እናም አሁን አርሶ አደሮቹ ከተማዋ ስለለማች ከከተማዋ ጋር መልማት አለባቸው ተብሎ ስለ አርሶ አደሮቹ ያገባኛል የሚል አንድ የአዲስ አበባ አርሶ አደሮች እና የከተማ ግብርና ኮሚሽን ከለውጡ ወዲህ ተቋቁሟል። እነዚህ አርሶ አደሮች እንደ ማንኛውም የሀገሪቱ ዜጋ አስፈላጊውን ነገሮች ማግኘት አለባቸው እንጂ መሬታቸው ተነጥቆ መፈናቀል የለባቸውም በሚል መርህ ትኩረት ተሰጥቷቸው እየተሰራ ነው። አሁን እየሰራን ያለ ነው። አዲስ አበባ ስንት አርሶ አደሮች አሏት? የተፈናቀሉትስ፣ እንዲሁም አሁን መሬታቸውን ይዘው ያሉትስ ምን ያህል ናቸው? የሚሉትን መረጃዎች እያደራጀን ነው። የከተማ ግብርና መስፋፋት ላይም እየሰራን ነው። አርሶ አደሮቹ በአዲስ አበባ ከተማ ውስጥ እየኖሩ ውሃ፣ ማብራት፣ መንገድ፣ ትምህርት ቤትና ጤና ጣቢያ እንደሌላቸው ተናግረዋል። አርሶ አደሮቹ በአነሱት ችግሮች ላይ ኮሚሽነር መኮንን ለእንጅሶ መልስ ሰጥቷል። እዚህ አዲስ አበባ ውስጥ ያሉት በአዲስ አበባ ነው የሚጠሩት። ነገር ግን ትምህርት ቤት የጤና ተቋም ውሃ መብራትና መንገድ እውነት ነው የላቸውም። ግን እንደ አዲስ አበባ ማንኛውም ነዋሪዎች ወረፋ ጠብቀው ያገኛሉ ካልን መቼም አይደርሳቸውም። ስለዚህ በአርሶ አደሮች እና ከተማ ግብርና ኮሚሽን በልዩ ሁኔታ ከኤሌክትሪክ ኃይል ጋር በመነጋገር የመብራት መሰረተ ልማት እየገነባንላቸው ነው። አንዳንዶቹ ጋር ቆጣሪ ደርሷል። ውሃም መንገድም እንዲሁ ትምህርት ቤቶችም የተጀመረዋሉ። አሁንም መሰራት ይጠይቃሉ። አዲስ አበባ ሰፋፊ የእርሻ መሬት ያላቸው ስድስት ክፍለ ከተሞች አቃቂ ቃልቲ፣ የካ፣ ለሚኩራ፣ ቦሌ፣ ኮልፌ ቀራኒዮና ንፋስ ስልክ ላፍቶ መሆናቸው ተገልጸዋል። ስድስት የእርሻ ትራክተሮችና የግብርና ግብዓቶችም ለአርሶ አደሮች ዛሬ ተበርክቶላቸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ቬ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። አሁን ሰዓቱ የስፖርት ነው። ኢትዮጵያ በቶኪዮ ኦሎምፒክ የምታሰልፋቸውን 34 አትሌቶች በሳምንቱ መገባደጃ ይፋ አድርጋለች። በሴቶችም ሆነ በወንዶች በ800 8 በ1500 በ3000 መሰናክል 5000ና 10000 ሜትሮች እንዲሁም ማራቶን ውድድር አትሌቶቿን ለማሳተፍም አቅዳለች። በወንዶች የ1500 ሜትር ቻምፒዮኑ ሳሙኤል ተፈራን የዓለም አትሌቲክስ ቻምፒዮን ብር ሜዳሊያ አሸናፊ ሰለሞን ባረጋን በ10000 ሜትር እንዲሁም ድል በድል እየደረበ የሚገኘው ዮሚፍ ቀጀልቻን በ10000 ሜትር ውድድር ከሚወክሉት አትሌቶች መካከል ደምራለች። በሴቶች የዓለም ክብረ ውሰን የያዙት ለተሰንበት ግደይና ጉዳፍ ፀጋዬ እንዲሁ ተካትቷል። ለተሰንበት የዓለም 10000 ሜትር ክብረ ውሰን ባለቤት ስትሆን፣ ጉዳፍ ደግሞ በ5000 ሜትር ከፍተኛ ግምት ከተሰጣቸው አትሌቶች መካከል አንዷ ናት። ሁለቱም በቅርቡ በሄንጌሎ ኔዘርላንድ ዓለም አቀፍ አትሌቲክስ ውድድር ላይ ድል አድርገዋል። ኢትዮጵያዊ አትሌት ዮሚፍ ቀጀልቻ ባለፈው ሳምንት መገባደጃ ላይ በኖርዌይ ኦስሎ በተደረገው የዳይመንድ ሊግ 3000 ሜትር የሩጫ ውድድር ድል አድርጓል። ዮሚፍ ውድድሩን በ7 ደቂቃ 26 ሰከንድ ከ25 ማይክሮ ሰከንድ አጠናቀዋል። በአትሌት ኃይሌ ገብረሥላሴ ለ14 ዓመታት ያክል ተይዞ የነበረውን ክብረ ውሰንም በ1.17 ሰከንድ አሻሽሏል። ይህ ሰዓት የዚህ ዓመት የዳይመንድ ሊግ ፈጣኑ ሰዓት መሆኑን የዓለም አትሌቲክስ ተቋሚ ያስታውቅ ሲሆን ከምን ጊዜውም ምርጥ ሰዓቶች መካከል ደግሞ ሰባተኛ ደረጃን ይዟል። ኬንያውያኑ ጃኮብ ኬሮፕ እና ኒኮላስ ፕሮር የሚፍን ተከትለው በመግባት የብርና ነሐስ ሜዳሊያ ተሸላሚ ሆነዋል። ማና ፓተል በኦሎምፒክ መድረክ በውሃ ዋና ስፖርት ህንድን የምትወክል የመጀመሪያዋ ሴት ሆናለች። በኮቪድ-19 ስርጭት ምክንያት በሀገሪቱ ያሉ የዋና መለማመዣዎች ቢዘጉም፣ ጥብቅ እንቅስቃሴ ገደብ ቢጣልም የሚያስፈልገውን ማጣሪያ አልፋ ለውድድሩ መብቃቷ እንዳስደሰታት መናገሯን ሮይተርስ ዘግቧል። የ21 ዓመቷ ፓተል በመቶ ሜትር የጀርባ ቀዘፋ ዋና በኦሎምፒክ ውድድር ላይ እንድትሳተፍ የተወሰነው በዓለም አቀፍ አካታችነት መስፈርትና ባለፉት ሶስት ወራት ባሳየችው ጠንካራ ብቃት እንደሆነም ተነግሯል። ሀገሯን በግዙፍ የስፖርት መድረክ መወከሏ እንዳስደሰታት ተናገረችው ማና ፓተል ይሄ መጀመሪያዋ እንደሆነ ለህንድ ብዙ ሜዳሊያዎችን የምታሸንፍበት ዘመን እንደሚመጣም ለሮይተርስ ተናግራለች። ዓለም አቀፍ አካታችነት የሚሰኘው መስፈርት በመደበኛው ሂደት ሀገርን የሚወክል ተወዳዳሪ በማይገኝባቸው ወቅቶች ከአንድ አገር አንድ ሴትና አንድ ወንድ በኦሎምፒክ ውድድር እንዲሳተፉ ይፈቅዳል። በኮሮና ቫይረስ ወጀብ ክፉኛ በተመታችው ህንድ የመዋኛ ገንዳዎችን ጨምሮ ብዙ አገልግሎቶች መዘጋታቸው ልምምዷን ከባድ አድርገውባት እንደነበረ ፓተል አክላለች። ዜናዎቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሰኞ ምሽት የጋቢና ቪ መሰናዶ እዚያው ላይ ጨረስን። ስናስተናግዳችሁ ያምሻ ነው የደንገረመው። በመስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ መሀሪክ ላይ ለጋቢና ቪ እያላችሁ አድርሱን። በነገው ምሽት እንገናኝ ደናጃሩ प्राडियो सगल अमेरिका थी